ጀዋር መሐመድ የኦሮሞ ሚዲያ ኔትወርክ ስራ አስፈጻሚ፣ በዛሬው እለት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የኦሮሚያ ፕሬዝዳንት አቶ ለማ መገርሳን እንደዚሁም የውጭ ጉዳይ ሚኒስትሩና ሌሎች የመንግስት ባለስልጣናትን ልኡካን መርተው በሰሜን አሜሪካ የሚያደርጉትን ጉብኝት ወደ ሴንት ፖል ወደ ሚኔሶታ አድርገዋል። በናንተ ማህበረሰብ ውስጥ ዛሬ የኢትዮጵያ መንግስት ባለስልጣናትን ለመቀበል ያለውን ዝግጅት እስኪ በማብራራት ብትጀምርልኝ። ስለዚህ ጠቅላይ ሚኒስትሩ ወደዚህ ይመጣል ከተባለበት ጀምሮ እዚህ በሚኒሶታ ያሉ የተለያዩ ማህበረሰባት፣ የኮሚኒቲ ድርጅቶች፣ የፕሮፌሽናል ድርጅቶች ከፍተኛ ዝግጅት ሲያደርጉ ነበረ። ሚኒሶታ እንግዲህ ብዙ ብሔረሰቦች፣ ኮሚኒቲዎች ያሉበት ነው። በአብዛኛው ሶማሌና ኦሮሞ የሚኖርበት እንዲሁም ደግሞ ሌሎች የኢትዮጵያ ብሔረሰቦች ያሉበት ከተማ ነው። ሁሉም በየፊናው ከፍተኛ ዝግጅት ሲያደርግ ነበረ። ዛሬ ከጠዋቱ ጀምሮ ሰው ወደ አዳራሹ እየገባ ነው ያለው። በኤርፖርት መቀበል ያለባቸውም አሁን ማያቸው ቄሶች፣ ሼፎች፣ የሴቶች ተወካዮች፣ ወጣቶች፣ ህጻናት እያየውን ያለሁት እንግዲህ ሞቅ ያለ ዝግጅት ነው እየተካሄደ ያለው። እንግዲህ ጃዋር፣ ጠቅላይ ሚኒስትሩ በውጭ ሀገር ከሚኖሩ ኢትዮጵያውያን ጋር በፖለቲካም በምጣኔ ሀብትም በማህበረሰብ ግንኙነትና በቴክኖሎጂ ትስስሩን ድልድይ ለመገንባት ከዚህ በፊት የነበሩ የግንኙነት ጋሬጣዎችን ለማስወገድ ወደዚህ እንደመጡ ይታመናል። ከተለያዩ የፖለቲካ ኃይሎች፣ ከለውጥ አቀንቃኞች፣ ከመገናኛ ብዙሃን ኃላፊዎችም ጋር ሲገናኙ ሲነጋገሩ ቆይተዋል። በእናንተ ማህበረሰብ ውስጥ በተለይ በኦሮሞ ሚዲያ ኔትወርክ ሰፋ ያለ ዘገባ በምታቀርቡባቸው ማህበረሰቦች ውስጥ የሚነሱ ጥያቄዎች ምንድን ናቸው? ከእናንተ ምጠብቋቸው ጠቅላይ ሚኒስትሩ ውስጥ ሊመልሷቸው የሚገባቸው ጥያቄዎች ምንድን ናቸው ትላለህ? ው እንግዲህ የምታውቀው ሚኒሶታ በውጭ ሀገር ላለው የኦሮሞ ማህበረሰብ አንደኛ በቁጥሩ ከፍተኛ የሆነ ማህበረሰብ ነው የሚኖረው። ወደ ሀምሳ ሺ የሚሆን ሰው ይኖራል። ከዛም አልፎ በተለይ በትግል ውስጥ በአሲሚዝም ውስጥ ግንባር ቀደም ሚና ያላቸው ያላት ከተማለች። በዚህ አንጻር ጠቅላይ ሚኒስትሩን ጠንከር ጠንከር ያሉ ጥያቄዎች ይቀርባሉ ብለን እናስባለን። ከጥያቄው አስቀድሞ የጠቅላይ ሚኒስትሩ ወደ ስልጣን መምጣት ከለማ ጋር እዚህ መምጣት ደግሞ ራሱ እንደ የትግሉ አንድ ውጤት ስለሚታይ የዛሬው ኢቨንት አንደኛ ሴሌብሬሽን ነው፣ የስኬት ቀን ነው ተብሎ ነው እየታየ ያለው። ሁለተኛ ደግሞ በተለይ አሁን ሀገሪቷ ባለችበት ሁኔታ እና ወደፊትም ሆነ መባት ላይ ጠበቅ ያሉ ጥያቄ ይነሳሉ የሚል ግምት አለኝ። ከምሰማቸው ጉዳዮች ውስጥ በአቢሌ የሚደረገው በምስራቅና በደቡብ ኦሮሚያ የሚደረገው የድንበር ጥቃት እንዲቆም የሚለው በብዛት እያየሁት ነው። በመፈክርም ከዚሁ ጋር አልፎ ደግሞ ሀገሪቷ በፍጥነት ወደ ዲሞክራሲ ትሸጋገር የሚለውን ጥያቄ ደግሞ እያየሁት ነው። እና በአብዛኛው የሀገር ውስጥ ጸጥታ ጋር የተያያዘ እንዲሁም ደግሞ በዚህ ትግል ላይ ከፍተኛ ሚና ላለው የቄሮም እውቅና እንዲሰጥ የሚጠይቁ አይነት መፈክሮች እያየው ነው። እንግዲህ ጃዋር አንተ የምትመራውም የኦሮሞ ሚዲያ ኔትወርክ ከወከባና አልፎም ደግሞ በክስ ከመጠየቅ እንደዚሁም ደግሞ የአየር ሞገዳችሁን ስርጭታችሁን ጃም ከማድረግ ወይም ከማስቆም አልፎ በአካባቢው አዲስ አበባ ላይ ተገኝታችሁ እንድትዘግቦ የሆነበት ሁኔታ አለ። በአጠቃላይ ከመናገር የመገናኛ ብዙሀን ነፃነት የሌሎችን አስተሳሰብ ከማክበር አንጻር ምን ለውጥ መጥቷል ትላለህ በዚህ በአዲሱ ጠቅላይ ሚኒስትር አስተዳደር ውስጥ? ብዙ ለውጥ መጥተዋል። መጀመሪያው በሁሉም ቦታ የምናየው ከቁጣና ከዛቻ ወደ ፍቅር፣ ወደ መስበክ አንድነቱ፣ ወደ መስበክ መቻቻል ወደ መስበክ የተደረገ ለውጥ አለ። በተጨባጭ ስናየው ደግሞ ሚዲያዎች ይታፈኑ ነበረ። አክቲቪስቶች ሲረገሙ ነበረ። ትላንትና ሲረገሙ፣ ሲከሰሱ፣ ሲወነጀሉ የነበሩ አክቲቪስቶች፣ የፖለቲካ አመራሮች ክብር ሲሰጣቸው ነው ያየነው። ዲሲ ላይ በሚዲያም ደረጃ ቢሆን የእኛም ሚዲያ ጨምሮ ሌሎች ሚዲያዎች በአሸባሪነት ተከሰው ሲከታተሉ የነበሩ ክፍተት ተሰጥቶላቸዋል። በዚህ ረገድ ጥሩ እየተሰራ ያለ ስራ አለ። እስካሁን ግን እየጠበቅን ያለው ለምሳሌ የሚዲያ ሕጉ ሙሉ በሙሉ ተሻሽሏል ወይ ሲሻሻል፣ ደግሞ በመንግስት ተሳትፎ ብቻ ሳይሆን የሚዲያ ፕሮፌሽናሎች ባለሙያዎች የሚሳተፉበት እንዲሻሻል፣ የፀረ ሽብር ሕጉም እንዲሻሻል እና በዚህም ላይ ደግሞ መንግስት ብቻ ሳይሆን የፖለቲካል ፓርቲ እና የህግ ባለሙያዎች እንዲሳተፍ ማድረግ አስፈላጊ ነው። በአጠቃላይ ጥሩ ለውጥ እያየን ነው። ይሄ ለውጥ ግን ስር የሰደደ እንዲሆን መሬት የወረደ እንዲሆን የተለያዩ ምሁራንን፣ የፖለቲካ ድርጅቶችን፣ የፖለቲካ አመራሮችን ማሳተፉና እነዚህም የጨቋኝ ሕጎች በዲሞክራሲያዊ ሕጎች መተካት ስራው ተፋጥኖ መቀጠል እንዳለበት ነው የሚታየው። በስተ መጨረሻ የኦሮሞ ሚዲያ ኔትወርክ እንደ ተቋም ወይም አንተ እንዳመራሩ በግልህ ጠቅላይ ሚኒስትሩን ለማግኘት እድሉን ብታገኝ በሀገሪቱ ውስጥ ሊመጡ ይገባቸዋል የምትሏቸው ከመገናኛ ብዙኃን ነጻነትም በአጠቃላይ ከአስተዳደርም አንጻር ነጥቦቹ ምን ምን ናቸው? አገኘዋለሁ ሳገኘው ከምናገረው ነገር ውስጥ ደጋግሜ ስለ እንደነበረው ሀገሪቷ ከአምባገናዊ ስርአት ወደ ዲሞክራሲያዊ ስርአት እየተሻጋገረች ድልድይ ላይ ነው ያለችው ይቺን ድልድል ላይ ያለች መኪና መሪዋን የያዘው ዶክተር አብይ አህመድ ነው ከፍተኛ ሀላፊነት አለበት የእሱ ዋናው ሀላፊነት ይቺን ሀገር ሳት ወደ ኋላ ሳትመለስ ወደ ገደልም ሳትገባ በቀጥታ ወደ ዲሞክራሲ ማሻገር ነው ይሄን ለማድረግ አንደኛ የምርጫ ህጉን ከተቃዋሚዎች ጋር ቁጭ ብሎ ማሻሻል የምርጫ ቦርድ አመራርን ከላይ እስከ ታች ነፃና ገለልተኛ በሆኑ ሰዎች ከአሁንም ከተቃዋሚ ጋር በመደራደር መተካት ያስፈልጋል። እንዲሁም ደግሞ የምርጫውን ቀነ ቀጠሮ ከተቃዋሚ ጋር ቁጭ ብሎ መወያየት እና መወሰን አስፈላጊ ነው። አሁን ብዙ ተስፋ አለ፣ ግን ግልጽ የሆነ ዳይሬክሽን ወይም ደግሞ አቅጣጫ እየታየኝ አይደለም። ያንን አቅጣጫ ማሳየት አለበት። ስፖርት ቅድም እንዳልኩት ደግሞ የአምባገነን የነበሩትን ህግጋቶችን፣ የፀረ ሽብር ህግ፣ የሲቪል ሶሳይቲ ህጎችን መለወጥ። ሲለወጥ ደግሞ በመንግስት ብቻ ሳይሆን ምሁራን፣ የተለያዩ የፖለቲካ አመለካከት ያላቸው ሰዎች ተወያይተውበት፣ ተከራክረውበት፣ ተንዘራግረውበት እንዲያደርጉት ነው የምጠይቀው። ኮርስ ከዛ ሰው ደግሞ ይሄ ሁሉ ለመሆን ከተፈለገ ጸጥታና ሰላም መኖር መቻል አለበት። ፀጥታና ሰላም እንዲቀጥል በተለይ ደግሞ በስርዓት ውስጥ የመጣው መናጋት እና መናቆር መፍትሄ ያስፈልገዋል። ህወሀት ብአዴን እና ኦህዴድ የውስጥ ድርድር እንዲያደርጉ እመክራለሁ። በውስጥ ድርድር በማድረግ እያሁን እየተደረጉ ያሉ አንዳንድ የውስጥ ንኮሳዎችን እና ሳቦቴጅ ማስቆም አስፈላጊ ነው ብዬ ነው ማለት ነው እና እነዚህን እና ሌሎች ነገሮችንም እንደ ሀሳብ አቅርቤ አስቤያለሁ። በጣም ነው የማመሰግነው። ጀዋር መሐመድ የኦሮሞ ሚዲያ ኔትወርክ ስራ አስፈጻሚ፣ ለሰጠህን ማብራሪያ አመሰግናለሁ። እኔም አመሰግናለሁ ነው